ኤፍራታ ግድምና ጅሌ ጥሙጋ እየተረጋጉ ነው ይላል። ቀደም ብለን በመግቢያችን የጠቀምናችሁ ዘገባ ነው። በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች አካባቢዎች ሰሞኑን በተቀሰቀሰው ግጭት ሳቢያ የተፈናቀሉ ሰዎች ወደ ቀያቸው እየተመለሱ መሆናቸውን የተገለጸው ይሁን እንጂ ሸኔ ሲሉ የጠሯቸው ታጣቂዎች ሰሜን ሸዋ ዞን ውስጥ እየተንቀሳቀሱ መሆኑን ጠቅሰው የደህንነት ስጋት አለብን ይላሉ። የኢትዮጵያ ፓርላማ በአሸባሪነት የፈረጀውና ባለስልጣናቱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ቡድን በበኩሉ በሰላማዊ ሰዎች ግድያ ላይ እጄ የለበትም ሲል በዓለም አቀፍ ቃል አቀባዩ መሆናቸውን በሚገልጹት ተጠሪው በኩል ሲያስተባብል መቆየቱ ይታወሳል። ለዚህ ዘገባ መስፍን አራጌ ሰሜን ሸዋንና ኦሮሞ ብሔረሰብ አስተዳደርን በሚያጎራብቱት ኤፍራታ ግድምና ጅሌ ጥሙጋ ወረዳዎች በተለያዩ ጊዜያት በወታደራዊ ትጥቅ ታጅቦ የሚቀሰቀሱ ግጭቶች ለንጹሀን ሞት፣ አካል ጉዳት፣ ንብረት ውድመትና መፈናቀል ምክንያት መሆናቸው እየተገለጸ ነው። ከቀናት በፊትም አርሶ አደሮችንና የመንግስት የጸጥታ አካላትን ህይወት የነጠቁ ችግሮች መከሰታቸውን የአሜሪካ ድምፅ በትናንት ምሽት ዘገባው አስደምጧል። የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን ለአሜሪካ ድምጽ በሰጡት አስተያየት የችግሩ ምክንያት በጋራ መድረክ ይፋ የሚደረግ ቢሆንም እንስሳትን ሰብል ላይ በመልቀቅ የተቀሰቀሰ ነው ይላሉ። እንግዲህ በጋራ ተገምግሞ ሰሜን ሸዋ አመራር ጋር በጋራ መግለጫ የሚሰጥበት ቢሆንም በከብቶችና በግጦች ነው መነሻው። ያ እንግዲህ ውስጥ ላይ የተለየ ተዛባ አመለካከት ያላቸው አካላት በሁለቱም በኩል ያሉ አካላት ነገሩን አግራቤት አድርገውት ወዳልተፈለገ አቅጣጫ ሄዷል። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ መሀመድ አህመድ ግን የተፈጠረው አለመረጋጋት ከአጋጣሚ ከግጭትም ያለፈ ነው ይሉታል። ለእኔ ይሄ ምክንያት ነው፣ ውሃ ቀጠነ ነው። ከዚህ በኋላ ይህን ምክንያት እየደረደርን የምንቀጥልበት ነገር የለም። እዛ አካባቢ በተደጋጋሚ ነው ይሄ ችግር የሚከሰተው። የግጦሽ ጉዳይ አይደለም እዚህ ያደረሰን፣ ከዛም ልፍት ያለ ችግር አለ። የተኩስ ልውጡ በማግስቱ አገር ሽቶ ወደ ሰሜን ሸዋ ኤፍራታ ግድም ወረዳ ቀበሌዎች የተስፋፋው ከግጭቱ ጀርባ አለመረጋጋቱን የሚፈልገው አካል ስላለ ነው ይላሉ አቶ መሐመድ። ሐምሌ ሦስት ከሰዓት በኋላ ከግጦሽ ጋር እና ከሰብል አስገባህብኝ በሚል ሰበብ በተጀመረው በወቅቱም ወዲያውኑ ግጭቱን የሁለቱ ዞን አመራሮች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የጸጥታ መዋቅር አስቁመውታል። በማግስቱ ለምን አገረሽ? በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ አስተዳደር ባወጣው መግለጫ የሸኔ አስተሳሰብ ያላቸው አካላት ከድርጊቱ ጀርባ አሉበት ብለዋል። የሰሜን ሸዋ ዞን ነዋሪዎችም በጦር መሳሪያ የተደራጁ ተዋጊዎች ናቸው በማለት ለደረሰው ጉዳት እነሱ ሸኔ እያሉ የሚጠሩትን አካል ተጠያቂ ያደርጋሉ። በአንጻሩ የጅሌ ጥሙጋ ወረዳ ሰንበት የከተማ ነዋሪ የመንግስት ታጣቂ ኃይሎች በኦሮሞ አርሶ አደሮች ላይ ትንኮሳ በመፈጸማቸው ችግሩ እንደተቀሰቀሰ ለአሜሪካ ድምፅ ተናግረው ነበር። መንግስት ሸኔ የሚለውና የኢትዮጵያ ፓርላማ በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳቶርቢ የወከሉት ታጣቂ ኃይል በንጹሐን ግድያ ላይ የለበትም ሲሉ ይደመጣሉ። አቶ ጀማል ደግሞ ከሁለቱም ወገኖች የተዛባ መልከታ ያላቸው መኖር ቸውን ጠቁመው እነዚህ አካላት በሁለቱ ህዝቦች መካከል ዘላቂ ሰላም እንዳይሰፍን አፍራሽ ተግባር እየፈጸሙ ነው ብለዋል። በኔ እምነት ኦነግ ሸኔን በቀጥታ ጦርነቱ ላይ ተሳትፏል የሚል እምነት የለኝም። እዛው ነበር። ነገር ግን በጋራ ገለልተኛ ወገን አጣርቶት በክልል ሁለቱ ዞኖች በሚያቋቁሙ ኮሚቴ መታየት ወደፊት የሚችል ነው። ይሄ ማለት ግን የኦነግ ሸኔ አመለካከት ያላቸው ሰዎች ጉዳዩ ላይ አግራቤት እንዲሆን አላደረጉ ማለት አይደለም። በአመለካከት ተቀብለው ነገሩ እንዲባባስ የሚያደርጉ አካላቶች ይኖራሉ። የተፈጠረው ጥቃት ከተለመደውና በግ ግጦሽ እንዲሁም በሰብል ምክንያት ከሚቀሰቀሰው አለመግባባት ያለፈ የተቀናጀ እንቅስቃሴ ነው ይላሉ አቶ መሐመድ። የህዝቡን ሰላም ለማረጋገጥ ለችግሩ ዘለቂታዊ መፍትሄ ሊፈለግለት እንደሚገባ በማሳሰብ ጭምር እጅግ በጣም በተደራጀ አግባብ ጸጥታ መዋቅራችን ላይ በተለይ የአማራ ልዩ ኃይል ላይ ከፍተኛ የሆነ ጥቃት ተፈጽሞብናል። ክቡር የሆነው የሰው ልጅ ህይወት ጠፍቷል። ንጹሃኖች ተገለዋል። የጸጥታ መዋቅር ተገለዋል። ሀብት ንብረት፣ ቤት ተቃጥሏል፣ ወድሟል የሁለቱ ዞን አመራሮች የክልሉ ከፍተኛ አመራሮች የፌዴራል መንግስትም ጭምር እገዛ ተደርጎ በትኩረት የጋራ ኦፕሬሽን ውስጥ መግባት አለብን። በጦር መሳሪያ ልውጥ የታጀበው ችግር አሁን ቆሞ በሁለቱም ዞኖች አንጻራዊ ሰላም መስፈኑን አቶ ጀማል አመልክተው በሰንበቴ ከተማ ህዝባዊ ውይይት እየተደረገ መሆኑን አስረድተዋል። በአጠቃላይ መሻሻል አሳይቷል። ሰላሙ በሁለቱም በኩል አመራሮች በተቀናጀ መልኩ እየሰሩ ነው ያሉት። ሌትም ቀንም አብረው ነው ያሉት የሁለቱም ዞን አመራሮች፣ ሁለቱም ወረዳ አመራሮች ከሌላው ጊዜ በተለየ መልኩ ጉዳዩን በጋራ ነው እየመሩ አሉትና እና ሰላሙ በጣም ተሻሽሏል። አሁን ወደ ድሮ ተመልሷል ማለት ይቻላል። የአካባቢው ነዋሪዎች በተለይ እዚህ አካባቢ ተደጋጋሚ ግጭት ይፈጠራል፣ ሁልጊዜም ተመሳሳይ የመንግስታዊ ምላሽ ነው የሚሰጠው የሚል ፍርሃት አላቸው እና ተመልሶ እንዳይመጣ ከማድረግ አኳያ ምን አስባችኋል? ግጭቶች ኦብየስ ናቸው። ማስቀረት አትችልም፣ መቀነስ ነው የምትችለው። ማህበረሰብ ሲለወጥ አብሮ የሚለወጥ ነው። ማህበረሰብ ውስጥ ተበላሽ አመለካከት ከጥቂቶች እንዲሆን ሲገባ ማህበረሰቡን የመበረዝ ነገሮች ዝግጅቶች ይታያሉ። ዕለታዊ ግጭቶች ነበሩ የተነሱት እነዚህ ግጭቶች የሰሜን ሸዋ መሆኑ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊዎች መገናኛ ብዙኃን ችግሮችን ከማባባስ ተቆጥበው በኃላፊነት መንፈስ እንዲሰሩ ጠይቀዋል። ይህ በእንዲህ እንዳለ ግጭቱ ተስፋፍቶባቸዋል ከሚባሉት የሰሜን ሸዋ ዞኑ ኤፍራታና ገድም ወረዳ በተለይም ከአርሶ አምባ፣ በረሃ ሥላሴ፣ ዘንቦና አጣዬ ከተሞች ተፈናቅለው ወደ አቅራቢያቸው ለመሄድ የተገደዱት ሰዎች ከ50 ሺህ በላይ እንደሚገመቱ አስተያየት ሰጪዎች ይናገራሉ። በአካባቢዎቹ አንጻራዊ ሰላም መስፈኑን ተከትሎ ወደ ቀያቸው መመለስ የጀመሩ መኖራቸው ሲታወቅ አሁንም ተፈናቅለው የወጡት ብዙ ናቸው የሚሉ አስተያየት የአሜሪካ ድምፅ አስተናግዷል። የአካባቢው ጸጥታ አስተማማኝ ባለመሆኑ ስማቸው እንዳይጠቀስ ያሳሰበው አንዲት እናት በአካባቢያቸው በተቀሰቀሰው ጦርነት ምክንያት ቤትና ንብረታቸው ካለበት ኤፍራታ ግድም ወረዳ በረሃ ሥላሴ ቀበሌ ሸረፋ ወደተባለ አካባቢ ከአራት ቀን በፊት ተፈናቅለው መሄዳቸውን ያስታውሳሉ። በቦታ እየተመለስኩ ነው። ወደ ላይ ወራረ ወረ ጫካ ገብተን ነበረ። መሸረፈ ወረ እንዳል ወደ ላይ ተሰደን ስንወጣ ለእለት ጎርስ ለቀልብስ ሳኒ የወጣ ነው የሚሉት ወይዘሮ በረሃብና ጥም በመቆይታቸው ዛሬ ወደ አካባቢያቸው መመለስን አማራጭ እንዳደረጉ ጠቅሰዋል። ከሁለቱ ልጆቻቸውና ከአስር ዓመት የትዳር አጋራቸው ጋር ከተለያዩበት አካባቢ ወደ ቀያቸው ሲመለሱ ግን የገጠማቸው የተለየ ክስተት መሆኑን ይጠቁማሉ። እኛ ምን የምናውቀው ነገር አለምን ጌታችንን ልብልብ ያደረጉብን ተቃጥሎ ዝም ብለን ሀድ ን ጎረቤት ተረፈ፣ አንድ ሁለት ቤት አለ። ታልቻልንም፣ እዛ እንዳበላለን ታልቻልንም። እንግዲህ ያልተመለሱብን እንደሆነ ሸራጥበን እንቀመጣለን ብለን ነው አለ ልጅ አለ ምን ላይ ነፍስ የኛ መለስተኛ መለስተኛ ነው ሁለት ሳር ቤት ነው። እንደገና የጎረቤቶች የጣላላ ቆርቆሮ ሙሉ በሙሉ ጠፍቷል። የለም ዝም ብለን ተመለስን እንጂ ምንም ተስፋ የለንም። ወደ ቀያቸው ሲመለሱም በሕይወት ጥለዋቸው የወጡትና በቅርበት የሚያውቋቸው ሁለት የእድሜ ባለጸጎች ተገድለው እንዳገኟቸው አስረድተዋል። አንድ አሮጊት በሳት ተቃጥለዋል። አንድ የአገር ሽማግሌ የነበረ አባት እሱም ያው በሕይወት አልፏል። ሴትዮዋ ዲናቸው አሮጊት ናቸው፣ አይነ ስውር ተቃጥለዋል። ሙሉ በሙሉ አስከሪ ናቸው ሰዎች ከሰባቸው ከሰባቸውን የተቀበሩት ተሰውየው ጋር። አካባቢው ከተኩስና ከጸጥታ ስጋት ለጊዜው ነጻ ቢሆንም ችግሮች በድንገት ስለሚከሰቱ አሁንም ስጋት እንዳለባቸው ሳይጠቁሙ አላለፉም። በሌላ በኩል ስማቸውን መግለጽ ያልፈልጉ ያጣየ የከተማ ነዋሪ ተፈናቅለው የነበሩ የከተማ ሰዎች ወደ አካባቢያቸው ቢመለሱም በኤፍራታ ግድም ወረዳ ዘንቦ አርሶ አምባና አላላ አካባቢዎች ለጸጥታ ስጋት የሆኑ የታጠቁ ሀይሎች እንቅስቃሴ እንደሚስተዋል ጠቁመዋል። አስተያየት ሰጪው በአጣየ እና አካባቢዋን ነዋሪዎች ላይ ተደጋጋሚ ጥቃቶች የሚፈጸመው መንግስታዊ መዋቅሩ የሚደርሰውን የስጋት መረጃ በቸልታ በመመልከቱ ነው ሲሉ ይከሳሉ። ከፌደራል ጀምሮ በተለይ ክልል ላይ የተቀመጡት ዞን ላይ ያሉት አቤቱታ መስማት ካልቻሉ ይሄ ሁሉ ህዝብ እያለቀ እንትን ካላሉ በጣም የሚያሳዝን ነው። ጥቆማ ይሰጣል ምንጊዜም ተጠቁሞ የደረሱት የወሰዱት እርምጃ የለም ከሆነ በኋላ ነው። በተለይ ኤፍራታ ግድም ወረዳና በወረዳው ከተማ አጣየ ላይ ተደጋጋሚ ጥቃት መፈጸሙን የሚያረጋግጡት አቶ መሐመድ የህዝቡን ጥቆማ መሰረት አድርጎ ለመስራት ተሞክሯል፣ ሲሉ ይከራከራሉ። አካባቢ ላይ እኮ በቄ ጸጥታ ኃይል እንዲገባ ተደርጓል። ሁለቱ ዞኖች ለጋራ የሰላምና ደህንነት ጉዳይ ይመክራሉ፣ ይዘክራሉ። በጋራ የልማት ስራዎችን እየተሰራ ነው። በጋራ በጸጥታ ጉዳይ ላይ እየተመካከርን ነው። ግን ደግሞ በመካከላችን ውስጥ ያሉ ለሁለቱም ህዝብ የማይጠቅሙ ጽንፈኝነት አስተሳሰብ የተላበሱ አካሎችን ከመመካከር ባዘለለ የጋራ ኦፕሬሽን ያስፈልገናል። የአማራ ብሔራዊ ክልላዊ ርዕሰ መስተዳደር ዶክተር ይልቃል ከፈለ ክልሉ ከውስጥም ከውጭም እየደረሱ ያሉ ጫናዎችን ለመቋቋም መንግስታቸው በሰከነ መንገድ እየሰራ መሆኑን የገለጹት ትናንት ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።